ችሎቱ ለዛሬ የተሰየመው የተከሳሽ ጠበቃ አቶ ሽብሩ በለጠ ላቀረቡት የመጀመሪያ ደረጃ መቃወሚያ የአቃቤ ሕግ ምላሽ ለማዳመጥ ነበረም። በዚሁ መሰረት ጠበቃ ሽብሩ በለጠ ደንበኞቼ አጠፉ የተባለው ጥፋት እርምጃ የሚያስወስድ እንጂ ቅጣትን አያስከትልም የአስቸኳይ ጊዜ አዋጅ ማስፈጸሚያ ደንብ ቁጥር አንድ በደንብ ቁጥር ሁለት የተሻረ በመሆኑ ደንበኞቼ የህግ ተጠያቂነት ስለሌለባቸው በነጻ ይሰናበቱልኝ ላሉት አቃቢ ህግ የአስቸኳይ ጊዜ አዋጁ አንቀጽ አስር ማለትም ከአዋጁ ጋር የሚጣረሱ የትኛውም ህጎች ተፈጻሚነት የላቸውም የሚል በመሆኑ በጠበቃው የቀረቡት መቃወሚያ ውድቅ ይደረግልኝ ብለዋል። ሌላው በተለይ ጋዜጠኛ ኤልያስ ገብሩ በማህበራዊ ሚዲያ የአስቸኳይ ጊዜ አዋጅ መመሪያ ቁጥር አንድ አንቀጽ አስራ አምስት የሚጥስ ተግባር ፈጽሟል ተብሎ ለቀረበው ክስ ጠበቃ ሽብሩ ክሱ የቀረበው በማመሳሰል ወይም አናሎጂ በመሆኑ ውድቅ ይደረግልኝ ሲሉ አመልክተው ነበረ። አቃቢ ህግ በሰጠው ምላሽ ተከሳሹ ከሌሎች ጋር ሀሳቡን መግለጹ እንደ መናገር ይቆጠራል እና መቃወሚያው ውድቅ ይደረግልኝ ብለዋል። ሌላው የተከሳሽ ጠበቃ አቅርቦት የነበረው መቃወሚያ በስምንት ዜሮ ሶስት ሁለት ሺ ዘጠኝ አመተ ምህረት በተያዙበት ጊዜ በሞባይል ስልካቸው ላይ ይሄ ተገኝቷል ይሄ ተገኝቷል ተብሎ ከመገለጹ ውጭ ፈጸሙት የተባለው የወንጀል ድርጊት መቼ እና የት አልተገለጸም። ስለዚህ ክሱ ውድቅ ይደረግልኝ ብለው ነበር። አቃቢ ህግ ለዚህ በሰጠው ምላሽ የተያዙበት ጊዜ እስከተገለጸ ድረስ ሌላው በማስረጃ አቀራረብ የሚጠራ ይሆናል ብሏል። ችሎቱ ግራቀኙን ተመልክቶ ብይን ለመስጠት ለሰኔ ዘጠኝ ሁለት ሺህ ዘጠኝ አመተ ምህረት ተለዋጭ ቀጠሮ ይዟል። ለዶች ቨለ ራዲዮ ለተጠናቀረው ዘገባ ዮሐንስ ገብረ እግዚአብሔር ነኝ ከአዲስ አበባ።